የዘንድሮ የ12ተኛ ክፍል መልቀቂያ ፈተና በመሰረቁና በማህበራዊ ዌብሳይቶች በመሰራጨቱ መሰረዙን የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ አስታወቁ። ሰምተነው የማናውቀው እንዲህ አይነቱ ድርጊት የልጆቻችንን ሞራል ይነካል ያሉ ወላጆች በበኩላቸው በተፈጠረው ሁኔታ ማዘናቸውን ገልጸዋል። እስክንድር ፍሬው ተከታዩን ልኳል። ፈተና በአደባባይ። ጥያቄና መልስ በማህበራዊ ድረገጾች ሚስጥር ተብሎ ዛሬ በተማሪዎች ፊት የተከፈተው የአስራ ሁለተኛ ክፍል መለቀቂያ ፈተና ከነ መልሱ ለበርካቶች የደረሰ ሆኖ ተገኝቷል። በመላ አገሪቱ የሚገኙ ተማሪዎች ከፈተናዎቹ የመጀመሪያ የሆነውን የእንግሊዝኛ ቋንቋ ፈተና እስኪያጠናቀቁ ስለተወሰነው ነገር አንዳች አልገመቱም። በዚያው ሰዓት ግን የትምህርት ሚኒስትር ሽፈራው ሽጉጤ መግለጫ እየሰጡ ነበር። የእንግሊዝኛው ፈተና በማህበራዊ ድረገጾች ከተሰራጨው ጋር አንድ አይነት ሆኖ መገኘቱን ሚኒስትሩ ገልጸዋል። እናም ፈተናው በአጠቃላይ እንዲቋረጥ መወሰኑን ይፋ አድርገዋል። ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ የወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦልሬዲ በሚዲያ የወጣ ፈተና ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚህ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት አራት ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ሕዝቦች ለመግለጽ ነው። ይህ ውሳኔ ለተማሪዎቹ የተነገረው የእንግሊዝኛውን ፈተና እንደጨረሱ ነው። ተመልሰን እንዳንመጣና የመገናኛ ብዙኃንን ዘገባ እንድንከታተል ተነገረን ብሏል። አንድ ተፈታኝ ፈተናው መሰረቁ ከነ መልሱ ጭምርም በማህበራዊ ድረገጾች መውጣቱ በተለያየ መንገድ ሲገለጽ ቆይቷል። ጥያቄውን ከነ መልሱ የተመለከቱ ያገኙ ተማሪዎች መኖራቸውን ተረድቻለሁ ብሏል። ይኸው ተፈታኝ ሚኒስትሩ ትናንት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ግን ተሰረቀ የሚባለው መረጃ የተሳሳተ ነው ብለው ነበር። እስካሁን ድረስ ወጡ የተባሉ መረጃዎች በሙሉ የተሳሳቱና ሽብር ለመፍጠር ሆን ተብሎ የሚረጩ መሆናቸውን ወላጆች በመገንዘብ ልጆቻቸውን እንዲመክሩ ተማሪዎቹም ይህን ተገንዝበው ባጠኑትና በተዘጋጁት መንገድ ብቻ በራሳቸው ላይ ተማምነው ፈተናቸውን እንድትፈተኑ ለማሳሰብ ነው። መረጃውን ቀደም ብሎ ማጣራትና ማረጋገጥ ያልተቻለው ፈተናው ከመጀመሩ በፊት መቅደድና መመልከት ስለማይቻል እንደሆነ በዛሬው ማብራሪያ ጠቅሰዋል። ተማሪዎች ክፍል ገብቶ ፈተና በተማሪ ፊት እስኪቀደም ድረስ እኛ ፈተናውን መክፈት ስለማንችል ፈተናውን አልከፈትም። ሁለት ሰዓት ተኩል ላይ ተማሪዎች ወደ ፈተና ክፍል ገብቶ ከተጠቃለሉ በኋላና ፈተናው ከተከፈተ በኋላ በእጃችን ያለውን ብራና ሰላም ማተሚያ ድርጅት ውስጥ ያለውን በፖሊስ ጥበቃ እንዲመጣና እንዲቀደድ በማድረግ ጥያቄዎቹ ተመሳሳይ መሆናቸውን አረጋግጠ ለተፈጠረው ችግርም ይቅርታ ጠይቀዋል። ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍታ ይቅርታ በትምህርት ሚኒስቴርስም መጠየቅ ይፈልጋለሁ። ሰምተን የማናቀው ባሉት በዚሁ የፈተና ስርቆት ማዘናቸውን አንዳንድ ወላጆች ተናግረዋል። የሰበታ ከተማ ነዋሪ የሆኑና ልጃቸውን አዲስ አበባ እያመላለሱ ያስተማሩ አስተያየት ሰጪ ድርጊቱ የተማሪዎቹን ስሜት የነካ ወላጆቻቸውንም ያሳዘነ ነው ብለዋል። እኔ ሞራል የተነካ ምልህ እንደ ዜጋ ሳስበው በአራት አቅጣጫ ና ያየሁት ይህንን ጥፋት ይህንን ስህተት ማየው ና አንደኛው የእኔ የልጅ ሞራል መጎዳቱ ነው። ሁለተኛ የመምህራኑ መጎዳት ነው። ሶስተኛ የራሱ የመንግስት ይህን ያህል ወጪ አውጥቶ ይህን ያህል ኪሳራ እንትን ብሎ ማድረጉ ነው። ና ከነዛ ከነዛ ሁኔታዎች በጣም አዝኜ እና ብዙም ጓደኞች ጋር አላምን ብዬ ጓደኞች ጋር ደወልኩኝ የብዙ ጓደኞቼ ወላጆች በጣም ያዝኑ ነበር። ብዙዎቹ ጋር ስደውል ጓደኞቼ ጋር የሰጡኝ መልስ አንዷ ታለቅስ ነበረ። አንድ ልጅ ነበር የሚፈጥን ና፣ በጣም አዝና፣ በቃ እንዲሆነ ለፍቼ ምናምን ስትል እሷን፣ እኔ ከዛ የራሴን ነገር ተኩና ወደ እሷ አይዞሽ ተረጋጊ ወደ ማለት ነው የደረስኩትና፣ ብዙዎቹ በጣም አዝነዋል ምል በጣም አንደኛ ከጊዜያቸው አኳያ ሁለተኛ የልጆቹ ሞራል። እኔ ዋናው የሚያሳስበኝ የልጆቹ ሞራል ነው። አሁን ልጄ በጣም እየተናነቀው ነውና በጣም ለፍተዋል። ምን ይህንን አስር ወር በጣም በጭንቀት ነው ያሳለፍ ነውና አብረን በጣም በቃ እኔ ጊዜንም መስዋዕት አድርጌ ሁሉ ነገር ተቆጥበን ነበር በቤት ውስጥ ያሳለፍ ነውና እንዲ ነገር መሆኑ። ሁለተኛው ዙር ፈተና በቅርብ ጊዜ እንደሚሰጥ የትምህርት ሚኒስትሩ ገልጸዋል። መቼ ሊሆን እንደሚችል ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።